እንደምናመሻችሁ አረስተ ዜናው፣ በቅድሚያ የሶማሊያው አክራሪ ደፈጣ ተዋጊ ቡድን አሸባብ ትናንት መዲና ሞቃዲሾ ውስጥ የሚገኙ ሁለት ሆቴሎች ላይ ጥቃት ካደረሰ በኋላ ከፖሊስ ጋር በተከፈተ የተኩስ ልውውጥ የሞቱት ሰዎች ቁጥር ቢያንስ 22 መድረሱን ፖሊስ አስታወቀ። ግብፅ መዲና ካይሮ ከሚገኘው የጣሊያን ቆንስላ ቅጥር ግቢ ውጪ በመኪና የተጠመደ ፈንጂ ዛሬ ፈንድቶ ቢያንስ አንድ ሰው ሲገደል አራት ደግሞ ቆሰሉ። ለጥቃቱ እስካሁን ኃላፊነት የወሰደ የለም። ምዕራብ አፍሪካ ውስጥ በኤቦላ የተጠቁ ሀገራት የጤናውን ዘርፍና የኢኮኖሚ ስርዓታቸውን ለመገንባት 34 ቢሊዮን ዶላር ድጋፍ እንዲሰጣቸው ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት በተካሄደው የለጋሾች ጉባኤ ላይ ተወሰነ። ግሪክ ተጨማሪ ብድር እንድታገኝ ያቀረበችው አዲስ የቁጠባ እቅድ ላይ ለመደራደር የዩሮ ቡድን የገንዘብ ሚኒስትሮች እንዲሁም አበዳሪ መንግስታትና ተቋማት ዛሬ ቤልጅየም ብራስልስ ተሰብስበው በመምከር ላይ ይገኛሉ። ዜናው በዝርዝር የሶማሊያው አክራሪ ደፈጣ ተዋጊ ቡድን አሸባብ ትናንት መዲና ሞቃዲሾ ውስጥ የሚገኙ ሁለት ሆቴሎች ላይ ጥቃት ካደረሰ በኋላ ከፖሊስ ጋር በተከፈተ የተኩስ ልውውጥ የሞቱት ሰዎች ቁጥር ቢያንስ 22 መድረሱን ፖሊስ አስታወቀ። በጥቃቱ አምስት ሰላማዊ ሰዎች ሰዎችና አምስት የጥበቃ ሰራተኞች እንዲሁም 12 የአሸባብ አባላት መገደላቸውን የሶማሊያ መንግስት ዛሬ አስታውቋል። እንደ ፖሊስ ገለጻ ከሆነ አጥፍቶ ጠፊዎች መኪና ላይ የተጠመደ ቦምብ ካፈነዱ በኋላ ሆቴል ውስጥ የረመዳን ጾም ለማፍጠር የተቀመጡ የሆቴሉ እንግዶች ላይ ተኩስ ለመክፈት ሞክረዋል። ሰባት ታጣቂዎች በዌልሂሊያ ሆቴል ሲሳተፉ በሲያድ ሆቴል ደግሞ አምስት የቡድኑ አባላት እንደነበሩና ሁሉም መገደላቸውን የሀገር ውስጥ ደህንነት ሚኒስትር አብዲ ራዛቅ ኦማር መሐመድ ተናግረዋል። ጥቃት በተሰነዘረባቸው ሁለቱም ሆቴሎች ቁጥራቸው በርከት ያሉ የጥበቃ ሰራተኞች የተሰማሩ ሲሆን ሆቴሉም በብዛት የመንግስት ሰራተኞችና የንግድ ሰዎች የሚስተናገዱበት እንደሆነ ተገልጿል። የአሸባብ ቡድን ለጥቃቱ ኃላፊነት መውሰዱን አስታውቋል። አሸባብ በሶማሊያ መዲናና በጎረቤት ሀገራት በተደጋጋሚ የሽብር ጥቃት ሰንዝሯል። ግብጽ መዲና ካይሮ ከሚገኘው የጣሊያን ቆንስላ ቅጥር ግቢ ውጪ በመኪና የተጠመደ ፈንጂ ዛሬ ፈንድቶ ቢያንስ አንድ ሰው ሲገደል አራት ደግሞ ቆሰሉ። የግብፅ የመገናኛ ብዙኃን እንደዘገቡት ከሆነ በፍንዳታው የቆንስላው ህንጻና በአካባቢው የሚገኙ ቤቶች ከፍተኛ ጉዳት ደርሶባቸዋል። አልያውም አልሳቢያ የተሰኘው ዜና ምንጭ የአይን እማኞችን ዋቢ አድርጎ እንደዘገበው ከሆነ አንድ በፈንጂ የተጠመደ ተሽከርካሪ በአካባቢው ጋይቷል። የደህንነት ሰራተኞች አካባቢውን እየመረመሩ ሲሆን ለጥቃቱ እስካሁን ኃላፊነት የወሰደ የለም። ግብፅ ውስጥ ከሁለት ዓመት በፊት የቀድሞ ፕሬዚዳንት መሐመድ ሙርሲ በአገሪቱ ጦር ከስልጣን ከተወገዱ በኋላ በተደጋጋሚ በፖሊስና የፖሊስ ተቋማት ላይ ጥቃት ተሰንዝሯል። በዚህም ጥቃት በመቶ የሚቆጠሩ ፖሊስና ወታደሮች ተገድለዋል። ምዕራብ አፍሪካ ውስጥ በኢቦላ የተጠቁ ሀገራት የጤናውን ዘርፍና የኢኮኖሚ ስርዓታቸውን ለመገንባት 3.4 ቢሊዮን ዶላር ድጋፍ ሊሰጣቸው ተወሰነ። ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት በተካሄደው የለጋሾች ጉባኤ ላይ ጊኒ፣ ላይቤሪያና ሴራ ሊዮን የዓለም አቀፉን እርዳታ እንዲያገኙ የድርጅቱ የልማት መርሃ ግብር ተጠሪ ገልጿል። የአውሮፓ ህብረት 500 ሚሊዮን ዶላር ለመለገስ ዝግጁ እንደሚያደርግ አስታውቋል። ጀርመን በ200 ሚሊዮን ዩሮ እንደምትተባበር ከወራት በፊት ቃል ገብታለች። ከጎርጎርሲያዊው 2013 ዓ.ም አንስቶ በኤቦላ ተዋሲ 30ሺ የሚደርሱ ሰዎች ሲያዙ ከእነዚህ ውስጥ ከ11000 በላዩ በበሽታው ሞተዋል። ከዚህም ባሻገር በሽታው በሰፊው በተዛመተበት ወቅት በሀገሪቱ ከፍተኛ የኢኮኖሚ ቀውስ ተከስቷል። እስካሁን ጥቅም ላይ እንዲውል በይፋ ፍቃድ የተሰጠው አንዳችም አይነት የታወቀ የኢቦላ ክትባት ይሁን ፈዋሽ መድኃኒት የለም። አድማጮች የምትከታተሉት ከዶቼ ቬለ የሚተላለፈውን የዓለም ዜና ነው። ቻድ መዲና እንጃሚና ውስጥ አንድ አጥፍቶ ጠፊ ገበያ ውስጥ ዛሬ ጠዋት ባፈነዳው ቦምብ ቢያንስ 15 ሰዎች ተገደሉ ከሰባ በላይ የሚሆኑ ደግሞ መቁሰላቸውን የአገሪቱ ፖሊስ አስታውቋል። ለጥቃቱ ወዲያው ኃላፊነት የወሰደ አካል ባይኖርም ቻድ ተጠያቂ የምታደርገው ናይጄሪያ ውስጥ መሰረቱን ያደረገው የቦኮሃራም አማጺ ቡድንን ነው። ቻድ ከካሜሮንና ኒጀር ጋር በጋራ በመተባበር ሰሜን ናይጄሪያ ውስጥ በብዛት የሚንቀሳቀሰውን የቦኮሃራም ቡድን እየተዋጋች ትገኛለች። የዓይን እማኞች ለሮይተርስ ዜና ምንጭ እንደገለጹት ከሆነ አጥፍቶ ጠፊው ጥቃት ወደ ሰነዘረበት ገበያ እንደ ሴት ለብሶ ለመግባት ሲሞክር ፍተሻ ላይ በፖሊስ ሲያዝ ነው ቦምቡን ያፈነዳው። በሌላ ዜና የዚሁ ተጠርጣሪ ቡድን አባላት ሰሜን ናይጄሪያ ውስጥ 11 ሰዎች መግደላቸውን የአካባቢው ነዋሪዎች ዛሬ ገለጹ። ንጋምዱ የተባለው መንደር ነዋሪ የሆኑት ሳንዳ የምሽት ጸሎት እንደጨረስን የቦኮ ሀራም ታጣቂዎች መንደራችን ላይ ተኩስ በመክፈት 11 ሰዎቻችንን ገድለው ከግማሽ በላይ መንደራችንን በእሳት አጋይተው ንብረታችንን በሙሉ ዘርፈዋል ሲሉ ለፈረንሳይ ዜና ወኪል ገልጸዋል። ግሪክ ተጨማሪ ብድር እንድታገኝ ያቀረበችው አዲስ የቁጠባ አቀድ ላይ ለመደራደር የኢሮ ቡድን የገንዘብ ሚኒስትሮች እንዲሁም አበዳሪ መንግስታትና ተቋማት ዛሬ ቤልጅየም፣ ብራስልስ ተሰብስበው በመምከር ላይ ይገኛሉ። ከድርድሩ በፊት የጀርመኑ የገንዘብ ሚኒስትር ወልፍጋንግ ሻይብለ ግሪክ ለሶስተኛ ዙር ያቀረበችው የቁጠባ አቀድ አጥጋቢ አይደለም ሲሉ ተናግረዋል። የግሪክ ጠቅላይ ሚኒስትር አሌክሲስ ሲፕራስ ዛሬ አበዳሪዎቻቸው የሚወያዩበትን የቁጠባና የተሃድሶ መርሃ ግብር አርብ ሌሊት የግሪክ የሕዝብ ተወካዮች ምክር ቤት አስድቆታል። ከ300 የምክር ቤት አባላቱ 251ዱ አዲሱን መርሃ ግብር ሲደግፉ፣ 32ቱ ደግሞ ተቃውሟል። ስምንት ደግሞ ድምፀ ታቅበው አድርገዋል። ታቅቦ ካደረጉት መካከል የገዢው የሲፕራስ ሲሪዛ ፓርቲ አባላት ይገኙበታል። ጠቅላይ ሚኒስትር ሲፕራስ አዲሱን የቁጠባና የታደሰው መርሃ ግብር ፓርላማቸው ገና ሳያጸድቀው ሐሙስ ምሽት ለዩሮ ሸርፍ ተጠቃሚ ሀገሮች ልከው ነበር። ሶሪያ እንደሚገኙ የሰባዊ መብት ተሟጋቾች ከሆነ የሶሪያ መንግስት በዓለም አቀፍ ደረጃ የተከለከሉ ግዙፍ የበርሚል ፈንጂዎችን ተጠቅሟል። ፈንጂዎቹ በበርሚል ውስጥ ቁርጥራጭ ብረቶችና ተቀጣጣይ ቁስን በመጠቅጠቅ የሚሰናዳ ነው። የመንግስቱ ጦር ራሱን እስላማዊ መንግስት ሲል በሚጠራው እጅ ስር የወደቀችው አልባብ ከተማ ላይ ከቡድኑ ጋር በሚያደርገው ጦርነት እነዚህን ፈንጂዎች በመጠቀም የ28 ሰዎች ህይወት አልፏል። ከሟቾቹ መካከል ህጻናትና እናቶች እንደሚገኙበትም የሶሪያ የሰብአዊ መብት ታዛቢዎች አስታውቋል። ከዚህም በተጨማሪ በርካቶች መቆሰላቸው ተሰምቷል። እንደ ታዛቢ አካላቱ ከሆነ ካለፈው ጥር ወር አንስቶ ብቻ ሶስት ሺህ የሚጠጉ ሰዎች የሶሪያ ጦር በሰነዘራቸው ፈንጂዎች ህይወታቸውን አጥተዋል። በቁርጥራጭ ብረቶችና ፈንጂ የተሞሉት በርሜሎች በከፍተኛ ሁኔታ ስለሚበታትኑ ጥቃቱም የዛኑ ያክል ከፍተኛ እንደሆነ ተገልጿል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እርምጃውን በጥብቅ ነቅፏል። ይህ ዶይቼ ቨለ ነው። አድማጮች አረስተ ዜናው በአጭሩና በድጋሚ ነው። የሶማሊያው አክራሪ ደፈጣ ተዋጊ ቡድን አሸባብ ትናንት መዲና ሞቃዲሾ ውስጥ የሚገኙ ሁለት ሆቴሎች ላይ ጥቃት ካደረሰ በኋላ ከፖሊስ ጋር በተከፈተ የተኩስ ልውውጥ የሞቱት ሰዎች ቁጥር ቢያንስ 22 መድረሱን ፖሊስ አስታወቀ። ግብጽ መዲና ካይሮ ከሚገኘው የጣሊያን ቆንስላ ቅጥር ግቢ ውጪ በመኪና የተጠመደ ፈንጂ ዛሬ ፈንድቶ ቢያንስ አንድ ሰው ሲገደል አራት ደግሞ ቆሰሉ። ለጥቃቱ እስካሁን ኃላፊነት የወሰደ የለም። ምዕራብ አፍሪካ ውስጥ በኤቦላ የተጠቁ ሀገራት የጤናውን ዘርፍና የኢኮኖሚ ስርዓታቸውን ለመገንባት 34 ቢሊዮን ዶላር ድጋፍ እንዲሰጣቸው ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት በተካሄደው የለጋሾች ጉባኤ ላይ ተወሰነ። ግሪክ ተጨማሪ ብድር እንድታገኝ ያቀረበችው አዲስ የቁጠባ ዕቅድ ላይ ለመደራደር የዩሮ ቡድን የገንዘብ ሚኒስትሮች እንዲሁም አበዳሪ መንግስታትና ተቋማት ዛሬ ቤልጅየም ብራስልስ ተሰብስበው በመምከር ላይ ይገኛሉ። ዜናው አበቃ።